ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የአስቸኳይ ጊዜ አዋጅ በኢትዮጵያ ሕግና ሥርዓትን ለማስጠበቅም ሆነ የደፈረሰ ሥርዓትን ለማረጋጋት የተጫወተው ሚና የለም። ለዚህም ማስረጃው የጦር ሰራዊቱና የፖሊስ ባልደረቦች አስፈላጊ ናቸው ብለው ያመኗቸውን እርምጃዎች ለመውሰድ ያላቸው ነጻነት ነው። ተጠያቂነትና የሕግ እንቅፋቶች አልነበሩባቸውም። በዚህ የተነሳ የአስቸኳይ ጊዜ አዋጁ በአዲስ አበባና በክልል እንዲሁም አካባቢያዊ አስተዳደሮች መካከል የነበረ የፖለቲካ ጫወታና የሥልጣን ትግልን ለማስቆም የተወሰደ እርምጃ ነው። ረኔ ለፎ ይባላሉ። እንደ አውሮፓውያኑ የዘመን አቆጣጠር ከሺህ ዘጠኝ መቶ ሰባዎቹ አንስቶ በኢትዮጵያ ጉዳይ ላይ በመጽሐፍ የሚታወቁ ጋዜጠኛና ደራሲ ናቸው። የአስቸኳይ ጊዜ አዋጁን መራዘም አስመልክቶ በተሰናዳ ቅንብር ግምገማና አስተያየት ዜናውን ተከትሎ ይሰማሉ። ገዳሙ የአምልኮት ቦታ እንጂ የወታደር መፈንጫ አይደለም፣ ማንኛውንም የሚመጣ ኃይል እንፋለማለን ብሏል ህዙብ በአሁኑ ሰዓት በእስር ላይ ናቸው የተባሉት የዋልድባው አባ ገብረ ኢየሱስ ናቸው። መታሰራቸውንና እየደበደቡ ለወስዷቸው ከገዳሙ አባቶች ለማወቅ ችለ ነው። እኚህኛው ደግሞ ዋልድባን እናድን የተባለው ማህበር ምክትል ሰብሳቢ ቀሲስ ሰለሞን ሮቢ ናቸው። የዚህንም ቅንብር ሙሉ ዝርዝር ቆየት ብለን እናቀርባለን። የዕለተ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች አሰናድተዋል። ቅዳሜ መጋቢት 23 2009 ዓ ም ጤና እስጥልኝ እንደምናመሻችሁ። ክቡራትና ክቡራን አድማጮች አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ ትሰይማለች። በቅድሚያም የሰዓቱን ያለም ዜና ጤና ስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። አዲሱ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ሀይሪ መንግስታቸው ሙስናን እንዲዋጋ እንቅስቃሴ መጀመራቸውን አስታውቀዋል። ምግባረ ብልሹነት በእኛ አስተዳደር የማይደራደሩበት ዘመቻ ይከፈትበታል ሲሉም አስጠንቅቀዋል። ጠቅላይ ሚኒስትሩ አዳዲሶቹን የካቢኔያቸውን አባላት ከሙስና እንድትጸዱ ሲሉ አስጠንቅቀዋል። የህዝብ አገልጋዮች ናችሁና በዚህ የጸረ ሙስና ጥረት መሰረት ሀብትና ንብረታችሁን በዝርዝር እንድታሳውቁ ሲሉም አዘዋቸዋል። በሌላ የሶማሊያ ዜና ሞቃዲሾ ውስጥ ጉብጁግ የሚባለው ነጻ የቴሌቪዥን ጣቢያ ጋዜጠኛ ዛሬ መሳሪያ በደገኑ አጥቂዎች ተጠልፎ ተወሰደ። ጋዜጠኛው ሃናድ አሊ ጉሌድ ወደ ስራው ሲሄድ ሊሄድ ከቤቱ እንደወጣ ስድስት ታጣቂዎች ጠብቀው እንደጠለፉት ነው የተነገረው። የጋዜጠኛው ባለቤት ትናንት ማታ በስልክ የዛቱበት ሰዎች ነበሩ ብለዋል። ጋዜጠኛው ካልታወቀ ስፍራ ሆኖ ለቤተሰቡ ስልክ ደውሎ እያሰቃዩኝ ነው ብሎ መናገሩ የቴሌቪዥን ጣቢያው ዋና ስራ አስኪያጅ ተናግረዋል። ጉሌድ የተዛተበት ከድርቁ በተያያዘ በሚካሄደው የእርዳታ ዘመቻ ዙሪያ ባጠናቀራቸው ሪፖርቶች ምክንያት እንደሆነም የቴሌቪዥን ጣቢያው ባለስልጣን ተናግረዋል። እስካሁን ስለ ጠለፋው እኔ ነኝ የወሰድኩት ብሎ የተናገረ ወገን የለም። ሽብርተኛ ቡድኖች ተንቀሳቃሽ ኮምፒውተሮች፣ ላፕቶፖች ውስጥ ሊደበቁ የሚችሉ እና ከአንዳንዶቹ ከተለመዱት የአውሮፕላን ጣቢያ የፍተሻ መሳሪያዎች ሊያመልጡ የሚችሉ ፈንጂዎችን ሙከራ እያደረጉ ነው፣ ደብቀው ለማስገባት ሙከራ እያደረጉ ነው ሲሉ የዩናይትድ ስቴትስ የዜና ማሰራጫዎች ዘግበዋል። ሲኤንኤን እና ሲቢኤስ ቴሌቪዥን ጣቢያዎች የዩናይትድ ስቴትስ የደህንነት ባለስልጣናት እንደነገሩን ብለው የአልቃይዳ እና የእስልምና መንግስት ጽንፈኞች ፈንጂዎችን በኤሌክትሮኒክ መሳሪያ ውስጥ ደብቆ ለማስገባት የሚያስችል አዳዲስ ዘዴ እየፈለጉ ናቸው ሲሉ ዘግበዋል። በአዲሱ የደህንነት መረጃ መሰረት ሽብርተኛ ቡድኖቹ ፈንጂዎቹን ደብቆ ይዞ አውሮፕላን ላይ ለመሳፈር እንዴት እንደሚቻል የሚሞክሩበት የተራቀቁ የአውሮፕላን ጣቢያ ፍተሻ መሳሪያ እንዳገኙ ተጠቁመዋል ብለዋል። ሲኤንኤንና ሲቢኤስ በዚህ ዘገባቸው የፕሬዝደንት ትራምፕ አስተዳደር በስምንት ከስምንት የመካከለኛ ምስራቅና የአፍሪቃ ሀገሮች ካሉ አስር አውሮፕላን ጣቢያዎች የሚነሱ መንገደኞች ላፕቶፕና ሌላም ኤሌክትሮኒክ መሳሪያ ይዘው እንዳይሳፈሩ የከለከለበት አንዱ ዋና ምክንያት ይኸው መሆኑንም ዘገባዎቹ ጠቁመዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሩሲያ በህዳሩ ፕሬዝደንታዊ ምርጫ ስላደረገችው ጣልቃ ገብነት አስመልክቶ እየተቀጣጠለ ያለውን ውዝግብ በኤንቢሲ ቴሌቪዥን የዜናና በጣቢያው የፖለቲካ ዲሬክተር በሆነው ቼክ ቶድ ላይ ጥቃት ሰንዝረው ይብሱን አቀጣጥለውታል። ፕሬዝደንቱ በሁለት የቅዳሜ ጠዋት የትዊተር መልዕክታቸው በጋዜጠኛው መልክ አሽሟጠዋል ጣቢያውንም ጣቢያውን ኤንቢሲንም የቀድሞ ፕሬዚደንት ባራክ ኦባማ የምርጫ ዘመቻዬን አሰልለዋል ሲሉ የሰነዘሩትን ያልተረጋገጠ ውንጀላ በደንብ አልዘገበም ሲሉ ነቅፈዋል። ትረምፕ ኤንቢሲ ስለ ሩሲያ ጣልቃ ገብነት መዘገቡን ማቆም አለበት ሲሉም አክለዋል። ይህ በዚህ እንዳለ የቀድሞ የብሔራዊ ጸጥታ አማካሪ ማይክል ፍሊን ከመስከሰስ ነጻ እንደመሆን ዋስትና ከተሰጠኝ በሩሲያ ጣልቃ ገብነት ጉዳይ ከምክር ቤት መርማሪዎች ጋር እተባበራለሁ ባሉት ዙሪያ ከዋይት ሀውስ በኩል አንዱ ከሌላው የሚምታታ መልእክት እየተሰማ ነው። የዋይት ሀውስ ቃል አቀባይ ሾን ስፓይሰር በትናንት ዕለታዊ ጋዜጣዊ ገለጻቸው ለማይክ ፍሊንም ይሁን ለማንም የምስክርነት ቃል አትስጡ ብዬ ከዚህ መድረክ ላይ ምክር የህግ ምክር አልሰጥም ብለዋል። ይህ ታዲያ ፕሬዝደንቱ ከዚያ ቀደም ብለው ከተናገሩት ጋር የሚጋጭ ነው ተብሏል። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ያበቃሉ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ቅዳሜ መጋቢት 23 2009 ዓ ም የአውሮፓውያኑ ሚያዝያ የመጀመሪያ ቀን ኤፕሪል ፉል ውሎ አልፏል። ዕለቱን ተንተርሶ የሚከናወነው የጨዋታው ለዛ ከአዝናኝና ኮርኳሪነት አልፎ አንዳንዴ እንደሚስተዋለውም ተገቢ ወዳልሆነ አጓጉል ቀልድ እንዳልተወሰደ ተስፋ አደርጋለሁ። ለሁሉም የቅዳሜ ምሽት ዝግጅታችን ታዲያ ያን መሰል ይዘት ያዘሉ ቀልዶች የሉበትም፣ ይልቁንም ወቅታዊና አነጋጋሪ ርዕሰ ጉዳዮች ናቸው ይላሉ አዘጋጆቹ። ወደ ቅዳሜው ቅንብር ልውሰዳችሁ። የኢትዮጵያ መንግስት በአገሪቱ በተለይ በኦሮሚያና የአማራ ክልል ውስጥ ሲካሄዱ የቆዩ ሰላማዊ ሰልፎችን ተከትሎ የደነገገውን የአስቸኳይ ጊዜ አዋጅ ለተጨማሪ አራት ወራት ታራዝመዋል። የህዝብ ተወካዮች ምክር ቤት አገሪቱ በአስቸኳይ ጊዜ እዝ እንድትቆይ ያስተላለፈው ውሳኔ ከማህበረሰብ ሰላምና ጸጥታ ጋር የተያያዘና አስፈላጊ ነው ይላል። በአንጻሩ የአገሪቱን የፖለቲካ ሂደት የሚከታተሉ ባለሙያዎች የአስተዳደርና የምጣኔ ሀብት ተሳትፎ መጓደሎች የፈጠሯቸው ህዝባዊ መከፋቶችና መነሳሳቶች በኃይልና ተጨማሪ አስተዳደራዊ ጫናዎች መመለስ አሉታዊ መዘዞች አሉት እያሉ ነው። ሳሌም ሰለሞን ሁለት ዓለም አቀፍ እውቅና ያላቸው ባለሙያዎችን አነጋግራለች። ዘጋቢዎቻችን ከየስፍራው ያደረሱን መረጃዎች ጨምሮ ኢኑክሰማ ግዜር እንዲ እንዲህ አቅርቦታል። በመስከረም ወር የኢትዮጵያ መንግሥት የአስቸኳይ ጊዜ አዋጁን በሕዝብ ተወካዮች ምክር ቤት ካጸደቀ በኋላ የጸጥታና ደህንነት እዞችን በኮማንድ ፖስት አደራጅቶ መጠነ ሰፊ ስራቶችን አድርጓል። በአስር ሺዎች የተቆጠሩ ዜጎችን በቁጥጥር ስር አውሏል። በሰልፎቹ በመካፈልና በማደራጀት የተጠረጠሩ፣ በማኅበረሰብ የመገናኛ ብዙሃን በመጻፍ የመንግሥቱን ፖሊሲዎች የሚተቹ ያለ ፍርድ ቤት ትዕዛዝ በጅምላ ታሰሩ። የፖለቲካ ተቃዋሚዎችና የመብት ተሟጋቾች ሁኔታዎቹ የዜጎችን መብት የገደቡ ሕገ መንግሥታዊ አሠራሮችን የናዱ ጥቃቶች ሲሏቸው የኢትዮጵያ መንግሥት በበኩሉ የሀገሪቱን ሰላምና ምጣኔ ሀብት ጥቅም ለማስከበር የተወሰደ ብሔራዊ እርምጃ መሆኑን በማብራራት ወደ አፈጻጸም ገብቷል። ከዞን ዘጠኝ የጦማር ፀሐፊዎች አንዱ በፈቃዱ ኃይሉ በዚህ አዋጅ ለበርካታ ሳምንታት ታስሮ ተፈቷል። እንግዲህ እንደምናውቀው ማለት የደስታ ጊዜ አዋጅ አይደለም እና የጭንቅ ጊዜ አዋጅ የሚለው እንደውም በትክክል የሚፈታው ይመስለኛል እና አገር ሰላም አለመሆኗን የሚያረዳ ነው። ግን በሌላ በኩል ደግሞ መንግስት እየተጠቀመበት ያለው እንደምናየው እና እንዳየ ነው የተቃውሞ ድምጾችን ለማፈን ከመጀመሪያ ጀምሮ በቪክቲም የሆኑትንም ሰዎች ስንመለከት ራሱ በአዋጁ የተዘረዘሩትን አንቀጾችም ስንመለከት ተቃውሞን ነው የተቃውሞን እድል ነው የሚያጠበው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሕዝብ ተወካዮች ምክር ቤት በቅርቡ ሲናገሩ በተደጋጋሚ ሲገለጽ የቆየውን የአስቸኳይ ጊዜ አዋጁ ከማኅበረሰብ ጥቅምና ሰላም ጥበቃ ጋር የተያያዘ ነው የሚለውን አስረድተዋል። አንዳንድ ቦታዎች የሚታዩ ግጭቶች በአውራ ጎዳናዎች መኪና አስቆሙ መዝረፍና፣ መስተዋቶችን የመስበር በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎል እና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦች እና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱም ቢሆን ከሕዝባችን ጋር ተጨማሪ ውይይት በማካሄድ እና በተግባርን እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በህዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል። ሬኔ ለፎርድ ከ1970ዎቹ ጀምሮ በኢትዮጵያ ጉዳዮች ላይ የሚዘግቡና የሚጽፉ ባለሙያ ናቸው። የአስቸኳይ ጊዜ አዋጁ ከሰላም ጥበቃ ይልቅ የሥልጣንና የኃላፊነት ሽኩቻ የፈጠራቸውን ክፍተቶች ለመሙላት ታስቦ የተወሰደ እርምጃ ነው ይላሉ። የአስቸኳይ ጊዜ አዋጅ በኢትዮጵያ ሕግና ስርዓትን ለማስጠበቅም ሆነ የደፈረሰ ስርዓትን ለማረጋጋት የተጫወተው ሚና የለም። ለዚህም ማስረጃው የጦር ሰራዊቱና የፖሊስ ባልደረቦች አስፈላጊ ናቸው ብለው ያመኗቸውን እርምጃዎች ለመውሰድ ያላቸው ነጻነት ነው። ተጠያቂነትና የሕግ እንቅፋቶች አልነበሩባቸውም። በዚህ የተነሳ የአስቸኳይ ጊዜ አዋጁ በአዲስ አበባና በክልል እንዲሁም አካባቢያዊ አስተዳደሮች መካከል የነበረ የፖለቲካ ጫወታና የስልጣን ትግልን ለማስቆም የተወሰደ እርምጃ ነው። የኢትዮጵያ መንግሥት የተቃዋሚ ፓርቲዎች ጋር በማካሄድ ላይ ያለው ድርድር ሰሞኑን እንቅፋቶች ገጥመውታል። በሀገሪቱ ትልቁ የተቃዋሚ ፓርቲዎች ጥምረት የሆነው መድረክና ሰማያዊ ፓርቲ ከቅድመ ድርድሩ እራሳቸውን አግለዋል። አርብ ዕለት የተቃዋሚ ድርጅቶቹ በሰጧቸው መግለጫዎች ገዢው ፓርቲ የተቃዋሚዎችን ጥያቄዎችና ተለዋጭ የውይይት ሀሳቦች መቀበል ተስኖታል ብለዋል። ኢህአዲግ በአስቸኳይ እንዲወስድ ካስገነዘብናቸው የመተማመኛ እርምጃዎች ውስጥ በዚሁ ድርድር ላይ በግንባር ቀደምነት ሊሳተፉ የሚገባቸው የመድረክ ምክትል ሊቀመንበር ዶክተር መራራ ጉዲናን ጨምሮ በሰላማዊ ትግል እንቅስቃሴ ላይ ያሉ የታሰሩብን የተቃዋሚ ፓርቲዎች አመራር አባላት በሙሉ በአስቸኳይ እንዲፈቱ ያቀረብነው ጥያቄና የአስቸኳይ ጊዜ አዋጅ መነሳት ይገኙባቸዋል። ሆኖም ግን ከኢህአዴግ ጋር ስብሰባ ከተጀመረ ወዲህ ከሁለት ወራት በላይ የቆየን ቢሆንም የጠየቅናቸው የመተማመኛ እርምጃዎች እስካሁንም ተግባራዊ አለመደረጋቸው በግንኙነቱ ላይ ተስፋ እንዳይኖረን አድርገዋል። የመድረክ የህዝብ ግንኙነት ኃላፊ አቶ ጥላሁንደሻው ናቸው። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊና በጠቅላይ ሚኒስትር ቢሮ የዴሞክራሲ ጉዳዮች አስተባባሪ ሚኒስትር ሽፈራው ሽጉጤ ውይይቱ ያለ መሪ ተደራዳሪና ያለ ሶስተኛ ወገን ሚና እንደሚካሄድ በድርጅታቸው ያለውን አቋም ገልጸዋል። እኛ ለተከበራችሁ የተቃዋሚ ፓርቲ መሪዎች እንደገና በአጽንኦትና በክብር የምናቀርበው ጥሪ፣ እኛ ራሳችን በቂዎች ስለሆንን ሶስተኛ ወገን አያስፈልገንም። ኢህአደግ በዚህ ጉዳይ ላይ የመጨረሻ አቋሙ ይሄ ነው። ከዚህ በኋላ በዚህ ጉዳይ ሌላ ማድረግ ተገቢ ነው ብለን ስላላሰብን ተቃዋሚዎቹ የሚያቀርቡትን ሀሳብ ማክበርና በእነሱ ሀሳብ ከነሱ ጋር መደራደር ትክክለኛና አስፈላጊ ነው ብለን ማመናችንን ለመግለጽ ነው። ጋዜጠኛውና የኢትዮጵያ ጉዳዮች አጥኚው ሬኔ ለፎርድ የተቃዋሚ ፓርቲዎች በድርድሩ ራሳቸውን ማግለል ከመጀመራቸው በፊት በሰጡት ትንተና ቀድሞውንም ኢህአዴግ የተቃዋሚዎችን ጥያቄዎች በአግባቡ ለማስተናገድና ትርጉም ያላቸው የለውጥ ሐሳቦችን ለማራመድ ፍላጎት እንደሌለው ይናገራሉ። ምናልባት የወቅቱ ሁኔታ ካላስገደደው በስተቀር። በጣም ወሳኝ ታሪካዊ ወቅት ላይ እንገኛለን። አሁን ኢትዮጵያ አንጻራዊ ሰላም ሰፍኖባታል። ከተቃዋሚዎች ጋር ትርጉም ያለው ድርድር ለማድረግ ያላቸውን ቁርጠኝነት በተግባር የምናየው ይሆናል። አሌክስ ደቫል በታፍትስ ዩኒቨርሲቲ የሕግና የዲፕሎማሲ አጥኚ መምህር ናቸው። ለኢትዮጵያ የረጅም ጊዜ ጥቅም የሚበጀው ብሔራዊ እርቅ እንጂ አብዮት አይደለም ይላሉ። በተለይ በውጭ አገር የሚኖሩ ኢትዮጵያውያን መንግስቱን በኃይል ለመጣል የሚያደርጓቸው የትጥቅ ትግሎች ለሀገሪቱ እልቂት ከማትረፍ ውጪ ፋይዳ የላቸውም ይላሉ የትጥቅ ትግል ጥሪ ማስተላለፍ ኃላፊነት የጎደለው የጥፋት ተግባር ነው። በእኔ እይታ በሀገር ውስጥ የሚንቀሳቀሱ የፖለቲካ ተቃዋሚዎችና የማኅበረሰብ ተቋማት የያዙት ትግል አካል የተነሳውና በአግባቡ የሚረዱት ስልት ይመስለኛል። መልሱ እሱም የአስተዳደር ማሻሻያ እንጂ የአስተዳደር ለውጥ ትግል አለመሆኑ ነው። ሆኖም በሀገር ውስጥ የአስተዳደር ማሻሻያ ለማከናወን የሚያስችሉ የፖሊሲ ለውጦችን ለመተግበር ገዢው ፓርቲ ሰበብ አስባብ በመፈለግ ላይ ነው ይላሉ ተንታኙ አሌክስ ደቫል። ትክክለኛው መንገድ ይሄ ነው ብዬ አምናለሁ። መንግስቱ ምላሽ ለመስጠት እግሩን ሲጎትት አስተውለናል። እኔ የምለው እግር ከመጎተት ይልቅ ተገቢውን ምላሽና ለውጥ መተግበር ነው። እንደሚያደርጉት ተስፋ አለኝ። በአሌክስ ደቫል ትንተና መሠረት ገዢው ፓርቲ በሀገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲዎችና የማኅበረሰብ ተቋማት ጋር አብሮ በመሥራት ተቋማዊና አስተዳደራዊ ለውጦችን ማስፈን ጊዜ የማይሰጠው እርምጃ ነው። ዛሬ አብይ የሚባሉት የተቃዋሚ ፓርቲዎች ከድርድሩ ጠረጴዛ ወንበራቸውን ስበው ሀሳባቸውን ሰብስበው ተነስተዋል። በተጓዳኝ የአስቸኳይ ጊዜ አዋጁ መራዘምንም ተቃውመዋል። የመድረኩ አቶ ጥላሁን ደሻው ሀገራችን በአሁኑ ጊዜ በአስቸኳይ ጊዜ አዋጅ አስተዳደር ስር በኮማንድ ፖስት አማካይነት ሁኔታዎችን ኃይል በመጠቀም ለማረጋጋት በሚሞከርበት እጅግ ፈታኝ ወቅት ላይ እንገኛለን። ይህም መላውን ህዝባችንን በከፍተኛ የታጠቀ ሰራዊት ተጽዕኖ ስር ተሸማቆ እንዲኖር ያስገደደው አዋጅ አሁንም ለተጨማሪ አራት ወራት መራዘሙ የመብት ጥያቄ አንስቶ ከፍተኛ መስዋዕትነት የከፈለውን ህዝብ ቁጣና ምሬት የሚያባብስ እርምጃ እንጂ ለህዝቡ ጥያቄዎች ምላሽ አይሆንም። ስለሆነም መድረክ አጥብቆ ይቃ የኢትዮጵያ መንግስት በሀገሪቱ ለወራት የዘለቁ ሰልፎችን ተከትሎ በርካታ የተቃዋሚ ፓርቲ መሪዎችን እንደዚሁም ደጋፊዎችን በቁጥጥር ስር አውሎ ክስ መስርቷል። በውጭ ሀገር ከሚኖሩም የኦሮሚያ ሚዲያ ኔትወርክ ሥራ አስኪያጅ ጀዋር መሐመድና የአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ በሌሉበት ክስ ተመስርቶባቸዋል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ተከታዩ ውይይት ወሰዳችሁ። የኢትዮጵያ መንግስት ዋልድባ ገዳማ አካባቢ የስኳር ፋብሪካ ለማቋቋም ማቀዱ ያ ዕቅዱ ግን በተለይ በገዳሙ መነኮሳት እንዳልተደገፈ ያንንም ተከትሎ በውጭ የሚገኙ ኢትዮጵያውያን በተለያዩ ሰልፎች ተቃውሟቸውን እንዳሰሙ ይታወቃል፣ ይለናል አዲሱ አበበ በተከታዩ ቅንብሩ ሲንደረደር። ከዚህ ጋር በተያያዘም የገዳሙ ተቆርቋሪ መሆናቸውን በመግለጽ ቃላቸውን ለአሜሪካ ድምፅ በተደጋጋሚ የሰጡ አባት በአሁኑ ወቅት በእስር ላይ ይገኛሉ ሲል ዋልድባን እናድን የተባለው ስብስብ ባወጣው መግለጫ ይፋ አድርጓል። አዲሱ አበበ በዚሁ መነሻ የገዳሙ ተቆርቋሪ ስለተባሉት አባት መታሰር ከተለያዩ ወገኖች ያገኘውን መረጃ አጠናቅሮ ለተከታዩ ቅንብር እንዲህ አሰናድቶታል። እንደ ተባለው የኢትዮጵያ መንግስት በዋልድባ የስኳር ፋብሪካ አቆማለሁ አካባቢውንም በሸንኮራ ተክል አለማዋለሁ ብሎ ከተነሳ ቆየ። እቅዱ ግን ተግባራዊ አልሆነም። ከውስጥም ከውጭም ከገዳሙ መነኮሳትም ከአካባቢ ነዋሪም ቅዋሜ ገጥሞታል። የተባለው ልማት በእርግጥም በእቅድ ላይ መሆኑን መንግስትም ሆነ ጠቅላይ ቤተ ክህነቱ ያምናሉ። መንግስት ልማቱ ከገዳሙ ብዙ ርቀት ላይ ስለሆነ አይነካውም ሲል ወደ ስፍራው የተላኩት የጠቅላይ ቤተ ክህነት ምስክሮች ይህንኑ አረጋግጠው ቤተ ክህነት የመንግስቱን የልማት እቅድ ትደግፋለች ብለዋል። ታዲያ ያኔ ገና እቅዱ እንደ ተነገረ የገዳሙ መነኮሳት አንድ የቆብ ወንድማቸውን ወደ አዲስ አበባ ወደ ጠቅላይ ሚኒስትሩ ቢሮና ወደ ምክር ቤታቸው ይልካሉ። ያኔ አቶ መለስ በሕይወት ነበሩ። አባ የሄዱበት ተልእኮ አልተሳካላቸውም። እኛም አጋጣሚውን አግኝተን ወዲያውኑ አወያየናቸው። ለደህንነታቸው ሲሉ በስም መጠቀስን ግን አልወደዱም ነበር። አባ ወዲያውኑ የገዳሙ ተወካይ አይደሉም ተብለው ሲወነጀሉ፣ አንዳንድ የገዳሙ አባላት ግን በወቅቱ የነበሩት አበምኔት ሳይቀሩ እኛ ነን የላክናቸው አብረውን የሚኖሩ ወንድማችን ናቸው ብለው መሰከሩላቸው። ከገዳሙ መባረር ግን አልቀረላቸውም። ያን መከላከል ደግሞ ለመነኮሳቱም ከአቅም በላይ ሆነ። ከአምስት ዓመት በላይ የተወሰነ ማረፊያ እንዳያገኙ ስለተደረገ ከቦታ ቦታ ከገዳም ገዳም እየተዘዋወሩ የተነሱበትን ዓላማ መቃወም ቀጠሉ። በድፍረት በሀቅ ዋልድባ ለፋብሪካ አይውልም የተቀደሰ ስፍራ ነውና ሊፈርስ አይገባውም የሚለውን ድምፃቸውን ባለም አቀፍ ዙሪያ አስተጋቡ። ኢትዮጵያውያን የሆኑ ሁሉ ሃይማኖት ሳይገድባቸው የአባን ሀሳብ እየደገፉ የተቃውሞ ሰልፍም እያካሄዱ አሉ። ያኔ ገዳሙ የስኳር ፋብሪካ ሊቋቋምበት ነው የተባለ ሰሞን ምንጣሮም ተጀምረዋል መባልን ስንሰማ ከአባና ከሌሎችም የአካባቢው ነዋሪዎች ጋር ቪኦኤ አንድ ዝግጅት አቀርቦ ነበረ። ዛሬ ከዚያ ዝግጅት ላይ ቆንጠር አድርገን ብናሰማ አባንም ማንነታቸውን ለማስታወስ ይረዳል ብለን አሰብን። ህብረተሰቡ እያለ ያለው ይሄ ግድብ እየተሰራ ያለ በህገ ወጥ መንገድ ነው ገዳሙ ነው እያለ የልማት ቦታ ለማድረግ በተጽዕኖ ህዝቡ ሳይፈቅድ ገዳሙ ሳይፈቅድ እዚህ ደረጃ ላይ ደርሰናል። አሁን ደግሞ ገዳሙ እንዲመነጠር እያደረገብን ያለ መንግስት ነው። ይሄ ነገር ከእንግዲህ በኋላ መቆም አለበት። እኛ የአካባቢው ህብረተሰቦች ገዳማችን የማስከበር መብት አለን፤ እናስከብራለን። ወደፊትም ደግሞ በአካባቢ በገዳሙ ውስጥ ገዳሙ የአምልኮት ቦታ እንጂ የወታደር መፈንጫ አይደለም። ደናችንም እናስከብራለን። በደን ውስጥም ያሉ በገዳሙ ውስጥ ያሉ አራዊትና እንስሳት ተከብረው እንዲኖሩ እናደርጋለን። ወደፊት በአራቱ አፍላጋት የተከበበውን ገዳማችን እንዳለ እንጠብቃለን። ከእንግዲህ ከማንም ነፃ አድርገን የመጠበቅ መብቱ የእኛ እንጂ የማንም አይደለም። ማንኛውንም የሚመጣ ኃይል እንፋለማለን ብሏል። ህዝቡ ይሄ ምንጣሮ ይሄ ከሰል ማክሰል ስራ ገዳሙን እውነት ጎድቷል። ምን ያህል ጎድቷል? አሁን በምን ሁኔታ ላይ ይገኛል? በእውነት ይገርመሃል፣ ብታየው ታለቅሳለህ አንተ ራስህ ያ ዛፉ እንዲያውም፣ በመጥፋት ላይ ያሉ ዛፎች ናቸው፣ በብዛት እየጠፉ ያለ እንዲያው እሱን ቦታ ያየ ሰው፣ በተለይ የወልቃይት አካባቢና የቆላ ገራ ሰው ወርዶ ቢያየው እኔ ምን እንደሚሰማው እንጃ። ያን የመሰለ ጥቅጥቅ ያለ ደን ነው። ሆን ተብሎ ነው ገዳሙን ለማጥፋት የተደረገ። አንደኛ ባህታውያን የሚኖሩበት ቦታ ነው። እንደዚህ ሱባኤ የሚይዙበት የሚገቡበት ቦታ ነው። ይህን ቦታ ምን አደረገ? ምንድን ነው ይህን ያህል? ምንድን ነው ይህን ያህል ለመበቀል እየተደረገ ያለ ሴራ ነው። በቃ እኛ የምንለው አሁን በቀል ነው ብለን ነው የምናስበው። ዋልባ ታረሰ፣ አገር ፈረሰ እያለ የገዳሙ አባቶች ሲናገሩ ኑረዋል። ይህን ገዳም መተናኮስ እኔ እንጃ የት እንደሚያደርስ እግዚአብሔር ይስጥልኝ። አባ እንደ እንደ ወትሮ ሁሉ ምስጋናችን እናቀርባለን። እርስዎ የብዙ ጊዜ ተባባሪያችን ነዎት፣ በተለይ በዚህ በገዳሙ አካባቢ አመሰግነዎታለሁ። እሺ፣ እኔም አመሰግናለሁ። ዛሬስ ዛሬም ተቃውሞ ቀጥሏል አባ ግን ዛሬ የሉም ወህኒ ወርደዋል። ይህን መረጃ ያደረሰን አለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች አንድነት የተባለው ማህበር አባን በስማቸው ጠቅሶ ነው መግለጫውን ይፋ ያደረገው አባ ገብረ ኢየሱስ ገብረ ጻድቅ ብሎ ከዚሁ ጋር ከሚሰራው ሴቭ ዋልድባ ዋልድባን እናድን ከተሰኘው ቡድንም ተመሳሳይ ቃል ነው ያገኘ ነው። የአባ ገብረ ኢየሱስን መታሰር እንደሰማን ወደ ጎንደርና ዋልድባ አካባቢ መደዋወል ጀመርን። የማይናቁ መረጃዎችን አግኝተናል። ከሁለት ወር በላይ ነው አሉ። ሁኔታውን የነገሩን የጎንደር አካባቢ መነኮሳት ሱባኤ ከያዙበት ከአንድ ገዳም በመንግስት አጣቂዎች ታፍነው ይወሰዳሉ። ለወር ያህልም ጭልማ ቤት ይቆያሉ። አሁን ባለፈው የካቲት ሰላሳ ወደ ማዕከላዊ ተወስደው በእስር ላይ ናቸው ብለውናል። እንዴት እንደተያዙ ያጫወቱን አባት ስማቸውን ለመናገር አልፈለጉም። ድምፄንም አደራ እንዳታሰማ ሲሉ ተማጽነዋል። እየደበደቡ ነው የወሰዱት። እግሩ ላይ በዱላ ትከሻው ላይ በሰደፍ ሲመቱት አይተናል ብለዋል። መቀየሪያ ልብስ እንኳ ማቀበል አልተቻለም ያሉን አንድ አባት እኛም በአይነ ቁራኛ እየተጠበቅን ነው ብለዋል። ዋልድባ አውቃቸው ነበር ያሉኝ አንድ ሰው ደግሞ እንደ ሰማሁት አንድ አባት እታሰሩበት እየሄዱ ጠይቀዋቸዋል ብለው እንደ ሰማሁት ከሆነ ታዲያ የታሰሩት ከውጭ ሽብርተኞች ጋር ትገናኛለህ ተብለው ነው ብለዋል። ስሜን አልነግርህም፣ ድምጼንም አታሰማ ያሉኝ እኒያ የዋልድባ አካባቢ ሰው በጭውውታችን መካከል የነገረኝን አንድ አስገራሚና አሳዛኝ ቃል ግን አድማጭ ይፈርድ ዘንድ ሳላሰማ ማለፍ አልፈለግኩም። ለመሆኑ ከገዳም የሚጠይቅ ሰው አይኖርም? ይህ ማን ሆነና ነው እሱ የነገሩ ምንጮች እነማን ናቸውና ነው እሱ። ከባድ ስለሆነ ነው። ለዚህም ነው መነኩሴ በመነኩሴ ስለሆነ ነው። ደስ አባ በመንግስት ኃይሎች ታፍነው ተወሰዱ ብሎ በመግለጫው ይፋ ያደረገው ሴቭ ዋልድባ ዋልድባን እናደን ይባል የነበረውና አሁን ግን በኦፊሴል ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች አንድነት ተብሎ የሚታወቀው ድርጅት ነው። እንዴትና ከየት አገኘ መረጃውን? ምንስ እያደረገ ነው? ቀሲስ ሰሎሞን ሮቢ ምክትል ሰብሳቢ ናቸው። በጣም አመሰግናለሁ ይህን እድል ስለሰጣችሁን። ይህን ወሬ የሰማነው እዛው አካባቢ ጎንደር ውስጥ ማለት ነው፣ በገዳሙ አካባቢ ከሚኖሩ ልጆች፣ የቤተ ክርስቲያኒቱ ሰዎች ጥቆማ ደረሰን። በዛ በደረሰን ጥቆማ መሰረት ወደ ገዳሙ አካባቢ ወዳሉ አባቶች ደውለን መታሰራቸውንና እንደውም እየደበደቡና እያንገላቱ እንደወሰዷቸው በትክክል ከገዳሙ አባቶች መካከል ለማወቅ ችለናል። እናም ግን እኙሁ የምንላቸው አባ እኛም አባ እያልን ስም ሳንጠቅስ ነበር የምናስተላልፈው እሳቸው መሆናቸውን እናንተ በምን አወቃችሁ ነው? ማንኛውም አባ እንደው ስለ ዋልድባ የሚቆረቆር አባ ሊሆን ይችላል ቢባል ምን ይባላል? ምን ትላላችሁ? ያ እሳቸው መሆናቸውን ለማወቅ የቻልነው በትክክል የሚያውቋቸው ከእኛ ጋር ከማህበራችን ጋር ግንኙነት ያላቸው የማህበራችን አባላት የሆኑ ምእመናን እዛው አካባቢ አሉና እነሱ ናቸው በትክክል እሳቸው መሆናቸውን ያረጋገጡልን። ከዛም በኋላ አባ ገብረ ኢየሱስ መሆናቸውን በድጋሚ ለማወቅና ለመረዳት ወደ ገዳሙም አካባቢ ደውለን ከአባቶች እሳቸው መሆናቸውን ያረጋገጡልን ለማወቅ የቻልነው። ምን እያደረጋችሁ ነው ቀሴስ? አሁን እሳቸውን እንዲፈቱ ወይም ደግሞ ክስም እንዳልተመሰረተባቸው ነው አንድ አባት ከዛው ከጎንደር አካባቢ የገለጡልኝ ከአዲስ አበባ የሚያገኙትን ነገር ነው የነገሩኝ። ክስም አልተመሰረተባቸው ድብደባና አንዳንድ እንግልትም ደርሶባቸዋል ይሉኛል። እናንተ ምን የምታውቁት ነገር አለ? አያያዛቸውን በተመለከተ እንዲፈቱስ ወይም ለፍርድ እንዲቀርቡስ ምን እያደረገ ነው ማህበራችሁ? እስካሁን የት እንዳሉ ለማወቅ አልቻንም። ያው ሲወስዷቸው እየደበደቡ እያንገላቱ እንደወሰዷቸው በእኛም ሰምተናል፣ ተረድተናል። የት እንዳሉ ግን ያው ለማወቅ ጥረት እያደረግን ነው። አንዳንድ የቤተ ክርስቲያን ልጆችም በዛው በጎንደር አካባቢ ያሉ ክትትል እያደረጉ ነው። እንግዲህ አብረን ሆነን እዛው ካሉ የቤተ ክርስቲያኒቱ ልጆች ጋር እየሰራን ነው ያለ ነው። ማዕከላዊ እንዳሉ ከአንድም ሁለት አባቶች ገልጠውልኛል። አንድ እዛ አካባቢ ያለ የቤተ ክርስቲያን ሰው ነኝ የሚል ሰው ከአዲስ አበባ፣ ከጎንደር ደግሞ አንድ አባት ማዕከላዊ ናቸው ያሉት ብለውኛል። ክስ ግን አልተመሰረተባቸውም ተብሏል። እና ይሄን አታውቁም ነበር እናንተ? ይህንን በትክክል መረጃ የለንም፣ አልደረሰንም። እንደዚህ አይነቱ ነገር ያው ከኛ ጋር አብሮ ግንኙነት ያላቸው ልጆች የቤተ ክርስቲያኒቱ ሰዎች እስካሁን የት እንዳሉ አለማወቃቸውን ነው የገለጠልን። ማህበሩ እንግዲህ አሁን ለምዕመናን አሳውቋል። ሐሙስ ሐሙስ እዚህ ከአምስት ዓመት በላይ የቆየ ቴሌኮንፈረንስ አለን ስብከተ ወንጌል የሚሰጥበት ለምዕመናን ግንዛቤ የምናስጨብጥበት ጉባኤ አለን። በዛ ጉባኤ ላይ ሁኔታውን አሳውቀናል። ሁሉም ምዕመናን ክትትል እንዲያደርጉ፣ ያሉበትን ቦታ እንዲያውቁ፣ መንግስትም እንዲለቃቸው፣ ሲኖዶስም እንዲጠይቅላቸው መግለጫ አውጥተናል። በዛው በመግለጫችን መሰረት እንግዲህ አስፈላጊውን እንቅስቃሴ እያደረግን ያለ ነው። አሁን ከቤተ ክህነቱ በኩል ወደ ቅዱስ ሲኖዶስ ደውላችሁ ወይም መልእክት ልካችሁ ያገኛችሁት ነገር አለ? ጥረቱንስ አድርጋችኋል? አላደረግንም። ደብዳቤዎች እያዘጋጀን ነው። በመጀመሪያ ለቅዱስ ሲኖዶሱ ደብዳቤ እያዘጋጀን ነው። እንደነዚህ ያሉ እውነተኞች አባቶችና ቆራጥ ጥብዓት የተሞሉ አባቶች የሃይማኖት አርበኞች ናቸው፣ እና እንደነዚህ ያሉ ሰዎች ታፍነው በሚወሰዱ ጊዜ፣ ያለ ወንጀላቸው ስም እየተሰጣቸው እስር ቤት በሚወድቁ ጊዜ ዝም ብሎ መመልከት ስለሌለበት ቅዱስ ሲኖዶሱ ያሉበትን ሁኔታ በመከታተል ለምዕመናኑ እንዲያሳውቅ ደብዳቤ እያዘጋጀን ነው። እንደዚሁም ለዓለም አቀፍ ድርጅቶች እንደ ቀይ መስቀል ሰብአዊ መብት ላሉ ዓለም አቀፍ ድርጅቶችም ደብዳቤዎችን እየጻፍን እያዘጋጀን ነው ያለ ነው። ምንድን ነው ወንጀላቸው ተባለ። ለምንድን ነው የተወሰዱት? የታሰሩት? እንደሰማችሁት እናንተ ምንም ወንጀል የለባቸው እ የምናውቀው እንግዲህ እንደ የተነገረው ከአሳሪዎቹ የተነገረው ማለቴ ነው። ያው ከዚህ በፊት የተናገሩትን ምክንያት በማድረግ ነው እንጂ ምንም ወንጀል የለባቸውም። እሳቸው መንፈሳዊ ኃላፊነታቸውን ተጠቅመው ገዳሜ አይነካም፣ ይዞታው አይደፈርም በማለታቸው ከዛን ጊዜ ጀምሮ ክትትል እየተደረገባቸው እንደነበር እናውቃለን። ከአምስት ዓመት በላይ ከገዳም ወደ ገዳም እየዞሩ ከአንድ ቦታ ወደ አንድ ቦታ እየተዘዋወሩ መቆሜና መቀመጫ አጥተው ሲንገላቱ ነው የቆዩት። ክትትል ሲደረግባቸው ነው የቆየው። አሁን ግን በመጨረሻ ያው አንድ ገዳም ውስጥ ወደ ገጣም አካባቢ ካሉበት ቦታ ነው ታፍነው እንደተወሰዱ የሰማ ነው። የእኔ ምንጮች ማንነታቸውን ያልገለጡ አባቶች፣ ሌሎችም አንዳንድ ምዕመናን ከሽብርተኞች ጋር ትገናኛለህ ተብለው ነው። በአሁኑ ሰዓት ይሄንኑ እያጣሩና እያጠናከሩ ናቸው መርማሪዎቹ የሚል ነገር አግኝቻለሁ። ይሄ እናንተ ጆሮ ደርሷል? አይ፣ ስለዚህ የምናውቀው ነገር የለም። እሳቸውም ሽብርተኛም አይደሉም። የቤተ ክርስቲያን አባት ናቸው። ገዳማዊ አባት ናቸው። ለቤተ ክርስቲያናቸው ከመጮህ ለገዳማቸው ከመቆርቆር ውጭ የሚያደርጉት ነገር የለም። እኛም ጋር የምንገናኘው የምንተዋወቀውም በዛ መንገድ ነው። ይሄ ሌላ እሳቸውን ስም ለመስጠት የተደረገ ነገር ካልሆነ በስተቀር ለእሳቸው የሚስማማትም አይደለም እና በዛኛ አናምንበትም። እሺ፣ ቀሲስ ሶሎሞን ሮቢ የዚህ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህብረት ምክትል ሰብሳቢ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እኔም በጣም አመሰግናለሁ። አንደኛ እንግዲህ እኛ አባት ለቤተ ክርስቲያናቸው ብለው ለገዳማቸው ብለው ነው እዚህ ችግር ላይ የወደቁትና ሁላችንም የቤተ ክርስቲያን ልጆች በመጀመሪያ ደረጃ በጸሎት እንድናስባቸው ያስፈልጋል። ከዛም በተጨማሪ ያው ያሉበትን ቦታ ከማወቅ ጀምሮ አስፈላጊውን እንቅስቃሴ እንድናደርግላቸው፣ ካሉበት ቦታ የሚለቀቁበትን እና ወደ ገዳማቸው የሚመለሱበትን ሁኔታ ሁሉ ጥረት እንድናደርግ ለምእመናን ጥሪ ማስተላለፍ ፈልጋለሁኝ። ሁለተኛ ቅዱስ ሲኖዶስም እንደነዚህ ያሉ እውነተኞች የቤተ ክርስቲያን አባቶች ስም እየተሰጣቸው በሚታፈኑበት ጊዜ ዝም ብሎ መመልከት ስለሌለበት ያሉበትን ሁኔታ ክትትል አድርጎ የሚወጡበትን እና እስር የሚፈቱበትን ወደ ገዳማችን የሚመለሱበትን ጥረት እንዲያደርግ በዚሁ አጋጣሚ ይህንንም በማህበሩ ስም መልእክት ለማስተላለፍ እወዳለሁ። በሶስተኛ ደረጃ መንግስትም ቢሆን እንደነዚህ ያሉ አባቶች ገዳማውያን አባቶች እንክብካቤ ሊደረግላቸው እና ሊጠበቁ ነው የሚገባቸው እንጂ እንደ የተለያየ ስም እየተሰጣቸው ከገዳማቸው እንዲፈናቀሉ እየተደረገ መንገላታት የለባቸውም እና በአስቸኳይ እንዲለቃቸው እና ወደ ገዳማቸው እንዲመልሳቸው ተማፅናችንን እናቀርባለን። ምናልባት ያው ታፍነው የተወሰዱት በመንግስት ታጣቂዎች እንደመሆኑ መጠን፣ በዚህ አጋጣሚ እንደው በሕይወታቸውም ሆነ በአካላቸው ላይ ለሚደርሰው ጉዳት በመግለጫችን ላይ እንደተጠቀሰው ተጠያቂ መንግስት ነው። በዚህ ምክንያትም ደግሞ መንግስት ከህዝበ ክርስቲያኑ ጋር ሌላ ቅሬታ ውስጥ የማይፋቅ ጥል ውስጥ ሊገባ ስለሚችል ይህንንም ከወዲሁ እንዲገነዘብ ለማስተላለፍ እፈልጋለሁኝ። ያለኝ መልእክት ይሄ ነው። እግዚአብሔር ይስጥልኝ። ስለ ተሰጠኝ ድል በጣም አመሰግናለሁ። ቀሲስ ሰለሞን ሮቢን አመሰግናለሁ። እንደተባለውና አንዳንድ ምንጮቻችንም እንደገለጡልን በመንግስት ከታሰሩ መረጃ ለማግኘት ወደ ተለያዩ አካላት ደውዬ ነበር። የሁል ጊዜ ተባባሪያችንን የአማራ ክልል የኮሚኒኬሽንስ ጉዳዮች ዲሬክተር የሆኑትን አቶ ንጉሱ ጥላሆነን ነበር ያስቀደምኩት። እርሳቸው ካሉበት አካባቢ ነበርና አባ የተያዙት ሁለት ቁጥሮች ይዤ ሞከርኩ። ሁለቱንም የሚያነሳ አላገኘሁም። ወደ ፌዴራል ፖሊስ ደወልኩና ዋና ሳጂን ተሾመነኝ ያሉኝን ሰው አገኘሁ። እኛ ዘንድ አይደሉም፣ አዲስ አበባ ፖሊስ ደውል ብለው ቁጥር ሰጡኝ ደወልኩ። እዚያ ያገኘዋቸው ሰው መረጃ ክፍል ደውል ብለው ቁጥር ሰጡኝና ቶሎ ዘጉት፣ ስማቸውን ሳልጠይቅ ማለቴ ነው። በሰጡኝ ቁጥር በደውል በደውል ግን የሚያነሳ የለም። ሰዓቴም ደረሰ፣ ተውኩት ለሌላ ጊዜ። ሰላም አድማጮች፣ አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት የሙዚቃ ቃና ልውሰዳችሁ። የሙዚቃ I didn't need the pain Once or twice was enough And it was all in pain Time starts to pass before you know it's frozen And help come to all the cells ብሊዲንግ ኢንላ በተሰኘው የሊዮና ሊዩስ ዜማ ነበር የምሽት ፕሮግራማችንን የጀመርነው ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው ሙዚቃን አድማጮች እንደምን ሰነበታችሁ እንደምን አመሻችሁ ደሳለኝ መኮንን ነኝ ከስቱዲዮ አስራ አራት ጽዮን ግርማ ዛሬ ስቱዲዮ አልገባችም ለሌላ ስራ ጉዳይ ሪፖርት ለማድረግ ወጣ ብላለች ታዲያ አደራህን አድማጮችን ጥሩ ጥሩ ዜማ በመምረጥ እንድታስተናግድልኝ ብላ አደራ ጥላብኝ ነው ሄደችው እና አደራዋን ለመወጣት እሞክራለሁ ዕለቱን በድጋሚ ለማስታወስ ለተቀዳሚ መጋቢት ሀያ ሶስት 2009 ዓም ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ ደግሞ ሚያዝያ 1 2017 ዓም ላይ እንገኛለን። በአሁኑ ሰዓት የዋሽንግተን ዲሲ አየር ጸባይ በጥሩ ሁኔታ ላይ ይገኛል። ክረምቱ ተገባዶ ብርዱም ገሸሽ እያለ ነው። በዋሽንግተን ዲሲ አየር ሞገድ ላይ በአሁኑ ሰዓት መካከለኛ ነፋስ ሽው እያለ ነው። ፀሐይዋን ሙቀቷን እየሰጠች ትገኛለች። አበቦችም ፈካ ፈካ እያሉ ነው። የዛሬዋን ቀን እንደ አውሮፓውያን አቆጣጠር በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና አበይት ክንውኖች መካከል ጥቂቶች ብንመለከት በነገራችን ላይ አድማጮች የዛሬው ቀን በምዕራቡ ዓለም ኤፕሪል ፎል ዳይ ይባላል። ሰዎች እውሸት የሚናገሩበት ያልሆነውን ነገር ሆኗል ብለው በመዋሸት ሰውን የሚያስደነግጡበት ቀን ነው እና እስካሁን ካልተታለላችሁ ተጠንቀቁ፣ እንዳያስደነግጧችሁ። ወደ ዛሬቷ ቀን አበይት ክንውኖች ልመለስ እና አዶልፍ ሂትለር የመንግስት ግልበጣ በማድረግ ሞክርሃል ተብሎ የአምስት ዓመት እስራት የተፈረደበት እንደ አውሮፓውያን አቆጣጠር በ1924 በዛሬቷ ቀን ነው። በ1931 በኒካራ ያደረጉ ኃይለኛ የመሬት መንቀጥቀጥ ተከስቶ ከ2ሺ በላይ ሰዎች ህይወታቸውን አጥተዋል። ስቲቭ ጆብስ ከጓደኞቹ ጋር በመሆን አፕል ኮምፒውተርን መገጣጠም የጀመሩት በዛሬ የተዋ ቀን በ1976 ነው። ይኸው ዛሬ አፕል በኮምፒውተር ብቻ ሳይወሰን በምንነጋገርበት ስልክ ጀምሮ ሙዚቃ እስከምናዳምጥበት መሳሪያ ድረስ በመፍጠር ዓለምን ተቆጣጥሮ ይገኛል። የአፕል ፈጣሪ ስቲቭ ጆብስ ዛሬ በህይወት የለም። በ2011 በ56 አመቱ ነው ከዚች ዓለም በሞት የተለየን በ9 1979 ኢራን እስላማዊ ሪፐብሊክ ነኝ ብላ ለዓለም አሳወቀች። በ2001 ዓመተ ምህረት ደግሞ ኔዘርላንድ ለተመሳሳይ ፆታ ጋብቻ በመፍቀድ በዓለም የመጀመሪያው አገር ሆነች። እንግዲህ የዛሬቷ ቀን በታሪክ አስመዝግባ ካሳለፈቻቸው ክንውኖች መካከል በጥቂቶቹ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ የዓለም ታዋቂ ሰዎች መካከል እንግሊዛዊቷ ድምፃዊ ሱዛን ቦይል ትገኝበታለች። እና የዛሬቷን ቀን ከሱዛን ቦይል ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቀን አድማጮች ካላችሁ መልካም ልደት። I dream a dream yet that Zemuan Gabza Chualo. I dream a dream in time gone by And hope was high and life was living I dream that love would never die. When I was young and unafraid, And dreams were made and used and wasted, there was no ransom to be paid, no song on song, no wine untasted. But the time. Come at night, with a voice as soft as thunder, as they tear your hopes apart, and they turn your dream to shame የዛሬቷ ቀን ተወልደ 56ኛ ዓመት ልደቷን የምታከብረውን የሱዛን ቦይልን አይድሪም ኤድሪም የተሰኘውን ዜማዋን ነበር ያደመጥ ነው የተከበራቸው የሙዚቃ ቀን አድማጮች። የዛሬቷ ቀን ለሙዚቃ አድማጮች በሐዘን ቀንም ትታወሳለች። በዓለም የሙዚቃ አድማጮች ዘንድ እጅግ ተወዳጅነት የነበረውን ማርቪንጌን ያጣንበት ቀንም ናት። ዛሬ የሶል፣ የፋንክ፣ የጃዝና እንዲሁም የፓፕ ሙዚቃ ስልቶችን በመጫወት በዓለማችን ልዩ አድናቆትን ያገኘው ማርቪንጌ እንደ አውሮፓያን አቆጣጠር በሺ 1984 በዛሬቷ ቀን ነው በወላጅ አባቱ የተገደለው። ማርቪንጌን ለማስታወስ ከተጫወታቸው ምርጥ ምርጥ ዜማዎች መካከል ጥቂቶቹን አሰማችኋለሁ። ዋትስ ጎይኖን ቀጥለን የምናደምጠው ምርጥና ተወዳጅ ዜማው ነው። There's far too many of you that you know we've got to find a way to bring some loving here today. Yeah. Father, Father, we don't need to escalate. You see, war is not the answer for all in love can conquer me you know, know we've got to find a way mm -hmm. to, to bring, bring some, some love and here to today oh, oh, oh. Picket it lines so, so. and pick signs so, so. don't punish me so, so. with brutality so, so. talk to me so, so. So you can see Oh, what's going on? What's going on? Yeah, what's going on? Oh, what's going on? Oh, what's going on? Right now. on. By the things we've done, oh, but who would they the judge us? Simply cause our hair is long, oh, you know we've got the finesse. Bring some understanding here today, oh, oh, make oh. it light and make it sound. Punish me, with brutality. Come on, talk to me so you can see what's going on. Yeah, what's going on? እንደ አውሮፓን አቆጣጠር በ1984 በዛሬ የተዋቀን በወላጅ አባቱ በተተኮሰ ጥይት የተገደለውን የማርቪን ጌይን ዋትስ ጎይንግ ኦን የተሰኘውን ዜማውን ነበር ያድመጥነው። ይህን ዜማ ማርቪን ጌይ ያወጣው በሞታውን የቅጂ ካምፓኒ አማካኝነት እንደ አውሮፓን አቆጣጠር በ1971 ነበር። ቀጥለን የምናደምጠው ሴክሹዋል ሂሊንግ የተሰኘው ዜማው ሌላው የተደነቀለትና ምርጥ ዜማው ነው። ሴክሹዋል ሂሊንግ Yeah. ሴክሹዋል ሂሊንግ የተሰኘውን የተወዳጁን የሞታውን የሙዚቃ አቀንቃኝ የማርቪንጌን ዜማ ነበር ያደመጥ ነው። ሴክሹዋል ሂሊንግ በ982 ዓ ም በኮሎምቢያ የቅጅ ካምፓኒ አማካኝነት ተቀርጾ ነው በገበያ ላይ የዋለው። እንደ ኤውሮፓውያን አቆጣጠር በ939 በዋሽንግተን ዲሲ ከተማ የተወለደው ማርቪንጌ ወደ ሙዚቃው ዓለም ከመጣ በኋላ ሞታውን በተባለ የቅጅ ካምፓኒ አማካኝነት በርካታ ተወዳጅ አልበሞችን አውጥቷል። ከበርካታ ታዋቂ ድምፃያኖችም ጋር በጋራ ተጫውቷል። እስቲ በመቀጠል ዩአር ኤቭሪቲ እያለ፣ ከዳያና ሮስ ጋር የተጫወቱትን ዜማ እናድምጥ። ዩ አር ኤቭሪቲንግ ማርቪንጌ ና ዳያናሮስ ሮስ በጋራ የተጫወቱትን ዜማ ነበር ያደመጥ ነው። ማርቪንጌ ከ ከአስራ ሰባት በላይ የሚሆኑ የሙዚቃ አልበሞችን በገበያ ላይ የዋለ ተደናቂ ድምፃዊ ነበር። ማርቪን እናትና አባቱ ተጣልተው እናቱ እንዳይደበደቡ አባቱን ለመግፋት ባደረገው ሞከራ አባትየው በተኮሱት ሁለት ጥይት ተመቶ አርባ አምስተኛ አመት የልደት አመቱን ለማክበር አንድ ቀን ሲቀረው በዘጠኝ መቶ ሰማንያ አራት በዛሬቷ ቀን ነው በተወለደ በአርባ አራት አመቱ ህይወቱን ያ ያጣው ማርቪን ጌይ በሕይወት በህይወት ቢኖር ኖሮ ነገ ሰባ ስምንተኛ ዓመት ልደቱን ያከብር ነበር። ማርቪን ጌይ ሕይወቱ ህይወቱ ትለፍ እንጂ በሙዚቃ ሥራዎቹ ምንጊዜም ከትውልድ ትውልድ ሲዘክር የሚኖር ሰው ነው። እስቲ በመቀጠል ማርሲ ማርሲሚ የተሰኘውን ዜማውን ላሰማችሁና በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት የበላይነትን የያዙትን ዜማዎችና የአልበም ሽያጭ እንመለከታለን። ማርሲ ማርሲሚ ማርቪን ጌይ Mercy, mercy me All things and what they used to be Now, Where did all the blue skies go? Poison is the wind that blows From the Lord to the south and Oh, mercy, mercy me All things and what they used to be now Oil wasted on the oceans and upon our seas, fish full of mercury. Oh, oh mercy, mercy, me. Our oh, what they used to be no Radiation underground and in the sky, animals and birds who live nearby are Oh, mercy, mercy, mercy. All things and what they used to be. What about this overcrowded land? How much more do you from saying, me? mercy, can't you stay? Oh, በተወለደ በ44 ዓመቱ በ1984 በዛሬው ቀን በሞት የተለየንን የታዋቂውን ድምፃዊ የማርቪን ጌይን መርሲ መርሲ ሚ የተሰኘውን ዜማውን ነበር ያደመጥነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምፅ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ለዛሬ የጽዮን ግርማ ተክቼህ የምገኘው ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይል ላዩን ጻፉልን፣ ደውሉልን። የስልክ ቁጥራችን 202 ሁለት ሲሆን፣ ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪ ኤ ኒውስ ዳት ካም ብላችሁ ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ 2023 7 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን፣ አስተያየቶቻችሁ እናመሰግናለን። ደሳለኝን ለዝግጅቱ አጭር የማጠቃለያ ዜና አዲሱ የሶማሊያ ጠቅላይ ሚኒስትር ሀሲ አለን ሀይሬ መንግስታቸው ሙስና እንዲዋጋ እንቅስቃሴ መጀመራቸውን አስታውቀዋል። ሞቃዲሾ ውስጥ ጉልቡግ የሚባል የነጻ ቴሌቪዥን ጋዜጠኛ ዛሬ መሳሪያ በደገኑ ሰዎች ች መጠለፉ ተነገረ። ሽብርተኛ ቡድኖች ላፕቶፕን የመሳሰሉ መሳሪያዎች ውስጥ ሊደበቁ የሚችሉ እና ከአንዳንዶቹ ከተለመዱት የአውሮፕላን ጣቢያ ፍተሻ አሰራሮች ሊያመልጡ የሚችሉ ፈንጂዎችን ሞከራ ይዘዋል ሲሉ የዩናይትድ ስቴትስ የዜና ማሰራጫዎች የሀገሪቱን ባለስልጣናት ጠቅሰው ዘገቡ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 6 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከአቀናባሪ ብርሃን ኃይሉ ጋር ያስተናገድኳችሁ አሉላ ከበደ በዚሁ እሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ልዩ ልዩ ርዕሶች ላይ ካተኮሩ ቅንብሮች ጋር እንመለሳለን። ሰላም። ደህና አደሩ።